ከኢኮኖሚው ዓለም ሆሳዕና ተወልዶ ያደገው ፊያንስ አበራ በፕሪቶሪያ ከተማ የአገሩ ልጆች ከከፈቱት ሱቅ ውስጥ መስራት ከጀመረ አንድ ዓመት ሞላው። ፊያንስ ጓዙን ሸክፎ ደቡብ አፍሪቃ የከተመው የተሻለ ስራና ገቢ ፍለጋ ነበር። ፊያንስ የደቡብ አፍሪቃው ስራ ቢመቸውም ከአምስት ዓመት በላይ የመቆየት ዕቅድ ግን የለውም። ለመስራት ነበረ የመጣሁት። እንግዲህ ጨርቼ እንደ ሰው እኖራለሁ ጨርቼ እንደ ሰው ራሴን አኖራለሁ ብዬ ነው የመጣሁት። እንግዲህ በጣም አሪፍ ነገር ነው። እንግዲህ ለኑሮ ለምን ለምን ላውቀ ለሁሌንትና ነገር በጣም መቻል። እንደ ፊያንስ አበራ ሁሉ የተሻለ የስራ እድልና ገቢ ፍለጋ የሚያማትሩ ኢትዮጵያውያን ደቡባዊውን የፍልሰት መስመር ተከትለው ፕሪቶሪያ ወደ መሳሰሉ ከተሞች መትመም ከጀመሩ አመታት ተቆጠሩ። አብዛኞቹ ኬንያና ታንዛኒያን የመሳሰሉ አገራት አቋርጠው በህገወጥ መንገድ ደቡብ አፍሪካ ለመድረስ በመሞከራቸው ምክራና ችግር አያጣቸውም። በጎርጎሮሳዊው 29 ዓ ም የለንደን የኢኮኖሚና የፖለቲካ ትምህርት ቤት መረጃ እንዳተተው በየዓመቱ ከ17ሺህ እስከ 20ሺህ የሚደርሱ ሶማሊያውያንና ኢትዮጵያውያን በህገወጥ መንገድ ወደ ደቡብ አፍሪካ ይጓዛሉ። ከዚህ ቁጥር ውስጥ ወደ ሁለት ሶስተኛ የሚሆኑት ኢትዮጵያውያን መሆናቸውን ይኸው ትምህርት ቤት በዘገባው ገልጦ ነበር። ከተለያዩ የአህጉሪቱ ክፍሎች ወደ ደቡብ አፍሪካ የሚጓዙት ስራ ፈላጊዎች ጊዜ እየጠበቀ አገሪቱን የሚያምሳት መጤ ጠል ሁከት ይፈትናቸዋል። ፊያንስ የሚሰራበት የፕሪቶሪያ ከተማ ክፍል ወቅታዊው መጤ የጠል ሁከት ባይደርስበትም ጉዳዩ ግን ያሳስበዋል። ሱቅ ነው የሚሰራው። እንግዲህ የምኖረው ደግሞ ፕሪቶሪ የምባለ ሀገር አካባቢ ነው። እንግዲህ እዛ ውስጥ ስትሆን ምንም እንትን አይኖርም። አሁን ብዙ ነገሮች አጋጣሚ እንደዚህ አይነት አደገኛ ነገር ስኖር ወደ ቀበል እና ወደ ሎኬሽን አካባቢ ወርዶ ነው እንጂ ወደ ታውን አካባቢ እንደዚህ አይነት ነገር አይኖርም። ብዙ የህግ አካላቶች ስላሉ እንደዛ አይነት ነገር ሊገባ አይችልም። እዛ ውስጥ ግን የሚሰማን ነገር በጣም ይሰማል። ለምን መጠን አገር ቤት ሰርተን እናድግ ነበረ። ግን የራሳችን ስህተት በቃ አሁን እየመጣ ነው። የራሳችን ስህተት በራሳችን ላይ እንትን ይሄ ውዙፍ እየሆነ እየመጣ ነው። የሚሸመን ነገር ከአሁን በኋላ እዚህ ጋር መቆያት አንችልም እንዳልን ነው የምንለው፣ ወደ ሀገር ቤት። ባለፈው ሳምንት የደቡብ አፍሪካ ፖሊስ በፕሪቶሪያ የተቀሰቀሰውን መጤጠል ተቃውሞ ለመበተን አስለቃሽ ጭስ፣ የጎማ ጥይትና ውሃ ለመጠቀም ተገዷል። ፕሬዚዳንት ጃኮብ ዙማ ጸረ መጤውን ሁከት አውግዘው መረጋጋት እንዲሰፍን ጥሪ አቅርበዋል። ፖለቲከኞቹ ሁሉን ተቀባይ የሚሏት ደቡብ አፍሪቃ እንደገና እየተፈተነች ነው። ባለፈው አርብ ኢትዮጵያውያን ሶማሊያውያንና ናይጄሪያውያንን ጨምሮ በደቡብ አፍሪቃ የሚኖሩ የውጭ ዜጎች በፕሪቶሪያ ሰልፍ ወጥተዋል። ለሕይወታችን እንሰጋለን ያሉት የውጭ አገር ሰዎች ራሳቸውን ለመከላከል መሞከራቸውን ይናገራሉ። ደቡብ አፍሪካውያኑ በበኩላቸው የውጭ ሀገር ዜጎች ስራችንን ነጥቀውናል ሲሉ ይወቅሳሉ። ዳና ኑቾ በደቡብ አፍሪካዋ የፕሪቶሪያ ከተማ ዙሪያ ከአስር ዓመት በላይ ኖሯል። ፕሪቶሪያ ዙሪያ ላ በሚኖሩ ሰዎችም ተዘርፏል። የሆነ እዚ ግራንስበርግ አካባቢ የሆነ ዌስት የሚባልበት አካባቢ ፍርናት የሚባልበት አካባቢ የተወሰነ ሰው ተዘርፏል። ግን በኢትዮጵያውያን ላይ የሆነ ነፍስ ማጥፋት ነገር ምናምን አልደረሰም። የሆነ ናይጄሪያዊን ጋላው ከዛ አንዳንድ የናይጄሪያ መንግስት መጠፋ ምናምን ለማድረግ ሲሞክር አቆሙ። ከዛ የሀገሪቱ ፖሊሶችም አንዳንድ ቦታ ላይ እየወጡ ሰልፍ ሊበትን ሞክሯሉ። ግን አስቸጋሪ ነው ታውቃለህ፣ አንዳንድ ተቃዋሚ ፓርቲዎች የሚያደርጉት ነገር ስለሆነ። ግን ኢትዮጵያዊ በህወ ህይወት የጠፋ የለም፣ ግን ንብረት ተዘርፈዋል፣ ብዙ ሰው ተዘርፈዋል። ደቡብ አፍሪካ ወደ ሁለት ሚሊዮን የሚጠጉ የውጭ ሀገር ዜጎች ይኖሩባታል። በባለፈው ሳምንት ውከት በፕሪቶሪያ አካባቢ የንግድ ሱቆች ተዘርፈዋል። ከፕሪቶሪያ ከተማ ወጣ ብሎ በሚገኘው አተሪድጋቪል መንደር ብቻ 20 ሱቆች ኢላማ ሆነዋል ከጆሃንስበርግ በስተደቡብ የሚገኘው የሮስተንቪል መንደር ነዋሪዎች 12 መኖሪያ ቤቶችን አጥቅተዋል የአገሪቱ ፖሊስ ጣልቃ ከገባ በኋላ ረገብ ያለው ሁከት ዘላቂ መፍትሄ ለማግኘቱ ብዙዎች ጥርጣሬ አላቸው የደቡብ አፍሪካው የዶይቸቨለ ወኪል ቱሶ ኩህማሎ የአገሪቱ ሰማይ አሁንም ለስደተኞቹ የስጋት ደመና አርግዟል ባይ ነው ሁኔታው ምንም የማይታወቅ ነው። ቀጣዩ ጥቃት መቼና የት እንደሚፈጸም ስደተኞች የሚያውቁት ነገር የለም። በባለፈው አርብ ተቃውሞ መንግስት ጣልቃ ገብቶ ግጭቱ መቆም አለበት ብሏል። ፖሊስ ያስለቃሽ ጭስ የመሳሰሉ ነገሮችን ይዞ በመግባት ጣልቃ ሲገባ ስደተኞቹ ሁሉም ነገር ያለቀ መስሏቸው ነበር። ነገር ግን በሳምንቱ መጨረሻ የውጭ ሀገር ሰዎች ንብረት የሆኑ የንግድ ሱቆች ተዘርፈዋል። በጆሐንስበርግ በእኩለ ሌሊት ወደ 15 የሚጠጉ ሰዎች ፖሊስ እስኪመጣ ድረስ ስደተኞችን ሲያሰቃዩና ሱቃቸውን ሰብረው ሲገቡ ነበር። በአሁኑ ወቅት ያለው ለስደተኞች አስፈሪ ሁኔታ ነው። ነገሩ ሁሉ በውጥረት የተሞላ ነው። መንግስት ይህ ድርጊት ሊ ቆም ይገባል ይበል እንጂ ህዝቡ እየሰማ አይደለም። ዳናኑቾ እንደሚለው በሰሞኑ ሁከት በኢትዮጵያውያኑ ላይ የከፋ ጥፋት አልደረሰም። አሁን ሁኔታው ተረጋግቷል የሚለው ዳናን፣ ዳግመኛ ቢቀሰቀስ ሊደርስ የሚችለው ጥፋት ግን ያሰጋዋል። በቃ ኦልሬዲ አሁን ተረጋግቷል ማለት ይቻላል። በዚሁ ወር ሀያ ጠቅላላ ሀገር አቀፍ ሰልፍ ወስን ሁላቸውንም ባሉበት ቦታ ይንገላለን፣ ንብረታቸውን፣ እንገርሳለን ወደ መጡበት እንዲመለሱ እነረጋለን ብለው እንትን ስሉ ያው የኢትዮጵያ ኤምባሲ ከፍተኛ ጥረት አድርገዋል። እዚህ የኢትዮጵያውያን እንዳይዘራፉ ወዲያውኑ ሱፐር ማርኬቶችን ምናምን እንዳንከፍት ነገሩ ሰልፍ በሚሄድበት አካባቢ ላይ ያሉ ሱቆች ሁለት ቀን እያለ እንዲዘጋ ነው የተደረገው። ብዙ ሰው አልተዘረፈም ማለት ይ ይችላል በቃ። የተወሰነ ሰው የሆነ የዘነጋ ሰው ምናምን ከፕሪቶሪያ ወጣ ብሎ ያለ ሰው ነው የተዘረፈው። አገር አቀፍ ላይ አስታውቀው መንግስትንም አስፈቅደው የወጡበት ነው። ምናልባት መንግስት በድጋሚ ሰላማዊ ሰልፍ ጠየቁ ፈቀዳ በድጋሚ የሚንቀሳቀስ ከሆነም ከማን ያውቃል፣ ጊዜር ነው እንጂ የጆሃንስበርግ ከተማ ከንቲባ ሄርማን ማሻባ በውጭ ሀገር ዜጎች ላይ ለተፈጸመው ጥቃትና ለተቀሰቀሰው ሁከት መነሾው ደካማው ኢኮኖሚያዊ እድገትና በደቡብ አፍሪካ ተንሰራፍቷል ያሉት የተዛባ የሀብት ክፍፍል ነው ሲሉ ተናግረዋል። ከንቲባው የሰጧቸው አስተያየቶች መጤ ጠል ጥቃቶች እንዲባባሱ አድርገዋል የሚል ወቀሳም ይቀርብባቸዋል። ትሶኩ መሃሉ እንደሚለው በከንቲባው ላይ የሚሰነዘረው ወቀሳ ከመንግስትም ጭምር ነው። ብዙ ሰዎች፣ በተለይ የውጭ አገር ሰዎች ለተቀሰቀሰው መጤ ጠል ተቃውሞ ማሻብን ይወቅሷቸዋል። ባለፈው ዓመት ታህሳስ ወር በጆሃንስበርግ የሚገኙ ሁሉም ህገወጥ ስደተኞች ወንጀል እየፈጸሙ በመሆኑ ለቀው መውጣት አለባቸው የሚል አስተያየት ሰጥተው ነበር። ከዚያ በኋላ ነው ተቃውሞዎች የተቀሰቀሱት። ከንቲባው የኢኮኖሚ ሁኔታውም ለሁከቱ መባባስ አስተዋጽኦ እንዳለው ተናግረዋል። ሰዎች በዚህ አስተያየታቸው ይስማማሉ። የውጭ ሀገር ሰዎች ላይ ጥቃት የሚፈጽሙ ዜጎች ስራ አጥ ናቸው። ስራ አጦቹ ዜጎች የውጭ ሀገር ዜጎች የተሰማሩባቸው የስራ ዘርፎች ለእኛ ይገባናል ባይ ናቸው። ማሻባ በመንግስት ጭምር ነው እየተወቀሱ ያሉት። የአገር ውስጥ ጉዳይ ሚኒስትሩ የማሻባ አስተያየት ግዴለሽነት የተሞላበትና ከእርሳቸው የማይጠበቅ ነው ሲሉ ተችተዋል። ነገር ግን መንግስት ማሻባ ለውከቱ መቀስቀስ ቀጥተኛ ምክንያት ናቸው አላለም። አሁን በማሻባና በመንግስት መካከል እንካሰላንቲያ ተቀስቅሷል። በተቃውሞዎቹ ላይ ለሚሳተፉ የደቡብ አፍሪቃ ዜጎች ኢኮኖሚያዊ ሁኔታና ስራ አጥነት አንገብጋቢ ጉዳዮች ናቸው። ለዚህ ነው ስራችንንና ድሎቻችንን ነጥቀውናል ሲሉ የሚከሷቸው። ከዚህ በተጨማሪም የውጭ ሀገር ሰዎች ወንጀል ይፈጽማሉ። በዚህም አገራችንን ለቀው ይውጡ ሲሉ ይደመጣል። ይህ በርካታ ተቃዋሚዎች ከማሻባ ጋር ከሚስማሙባቸው ጉዳዮች መካከል ይጠቀሳሉ። ኤ ሎት ኦፍ ፕሮቴስተርስ ዊል አግሪ ዊዝ ማሻባ ኦን ደቡብ አፍሪካ ከገባ አስር ዓመታት ላስቆጠረው ዳናን መጪው ጊዜ አስጊ ይመስላል። አገሪቱ በጎርጎሮሳዊው 2019 ዓ.ም የምታካሄደው ምርጫ ደግሞ የእነዳናን ስጋት ያጠናክረዋል። ህዝብ እንደዚህ አድሞ እየወጣ ምን ምን ዳይነት አለ ብለን ነው ሁለት ሺህ አስራ ዘጠኝ ላይ እዚህ ሀገር ሀገር አጋፍ ምርጫ አለ እና ይሄ መንግስት በዛ ምርጫ ከተሸነፈ ኦልሬዲ በቃ ስደተኛ እየተጨፈጨፏል ማለት ትችላለህ። ሰው ከዛ ምርጫ በፊት ጥሎ ሊወጣ ሁሉም ርብርብ እያደረገ ነው። እኔ እንደማየው ከሆነ አንዳንድ ሰዎችም እንደምናገሩ ከሆነ እዚህ ሀገር ከቻይና ውጭ ሌላ ውጭ ዜጎች የሚቆዩ አይመስልም። ታውቃለህ ናይጄሪያን በሰንሰለት ነው እንትን ብለው አንጠላጥለው ገደል ላይ ጋል እንትን በገበራ ቀርቅሰው ወደ የገደሉ ሳቃል የታሉ በዚህ ምክንያት ሰው እዚህ ሊቆይ አይፈልግም። ደቡብ አፍሪካ እንዲህ መጤ ጠል እንቅስቃሴ ስታስተናግድ የመጀመሪያው አይደለም። ከሁሉም የከፋውና በጎርጎሮሳዊ ሁለት ስምንት ዓመተ ምሕረት የተቀሰቀሰው ሁከት የስልሳ አፍሪቃውያንን ህይወት ነጥቋል። ከሁለት ዓመት በፊት በጆሐንስበርግና በደርባን በተቀሰቀሰ ተመሳሳይ ሁከት ሰባት ሰዎች ተገለዋል። ቱሶ ኩመሃሎ የደቡብ አፍሪቃ መንግስት የተለያዩ ተቋማት መሰል ሁከት ሊቀሰቀስ ይችላል ሲሉ የሰጡትን ማስጠንቀቂያ ችላ ብሏል ሲል ይናገራል። ቱሶ የፕሬዝዳንት ጃኮብ ዙማ መንግስት ከቃላት የዘለለ ተግባራዊ እርምጃ መውሰድ ተስኖታል ባይ ነው። ከጆሃንስበርግ ወደ ፕሪቶሪያ የተስፋፋው ይህ ሁከት በደርባንም ሊቀጥል ይችላል የሚል ስጋት መኖሩን ቱሶ ኩመሃሎ ተናግሯል። ዳናኑቾ የበርካታ አገራት ድንበር አቋርጠው ወደ ደቡብ አፍሪካ ለሚዘልቁ አዲስ ስደተኞች አገሪቱ ፈታኝ ይሆናለች ሲል ያስጠነቅቃል። ደቡብ አፍሪካ እኮ አዲስ ሊመጡ ሰዎችን መቀበል ሁሉ አቁማለች። እኮ በአሁኑ ሰዓት ላይ ሰዎች እየገቡ ያሉ በኮራፕሽን በሙስና ፖሊሶችን ገንዘብ እየከፈሉ እንጂ እየገቡ አሁን እኮ ሰዎች ወረቀት ያላገኙ አሉ። መንግስት ወረቀት ያላዘ ሰው ይሁጠ ቢባል እኮ ቢያንስ ስፔሻሊ ኢትዮጵያዊ እና ሱማሌ ከዚህ ሀገር እኮ ቢያንስ አምስት መቶ ሺህ ሰው ከዚህ ወጥቶ የሚባረር ሰው አለ። ከሁለት ዓመት ወዲህ እኮ ወረቀት ሁሉ አልተሰጠም። ስደተኛ ዝም ብሎ ነው ኢትዮጵያዊም እየገባ ያለው። እኛ እንደኛ እንደኛ ቢሆን ኖሮ ሰው ወደ ደቡብ አፍሪካ ይመጣ ነው እያልን እያልን ያለ ነው። ሰዎች እንዳይመጡ ነው እንጂ እኛ የዛሬው የከኢኮኖሚው ዓለም ምስናዶት ጥናቋል። እሸቴ የበቀለነኝ ጤና ይስጥልኝ።